ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ የተከበራችሁ አድማጮች እንደምን አምሽታችኋል። ዛሬ ዕለቱ ረቡዕ፣ እንደ ኢትዮጵያ አቆጣጠር ታህሳስ 15 በአውሮፓውያን ታህሳስ 25 የኢየሱስ ክርስቶስ ልደት በዓል ክርስማስ ነው። በዓሉን እያከበራችሁ ላላችሁ ሁሉ መልካም በዓል፣ ሜሪ ክርስማስ እንላለን። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። ንጉሡ፣ አንተም ከነ ቤተሰብህ ሜሪ ክሪስማስ። አመሰግናለሁ ቆንጂት፣ ለአንቺም እንኳን አደረሰሽ። ለመላው የኢትዮጵያ ሕዝብ ይህን የፈረንጆች ገና ለምታከብሩ ሁሉ እንኳን አደረሳችሁ፣ ሜሪ ክሪስማስ። በሁለተኛው አጋማሽ ልዩ የክርስመስ ቅንብር ይኖረናል። ፕሮግራማችንን አሁን በዓለም ዜናዎች ይሆናል የምንከፍተው። ከዚያም ዘገባዎች ይቀርባሉ። አንዱን እናስተዋውቃችሁ። በምስራቅ አማራ የተከሰተው የአንበጣ መንጋ በቁጥጥር ስር እንደዋለ ዘገባ ደርሶናል። 46662 የሰው ኃይል ተሳትፎበታል። አቶ አህመድ ይመር ይባላሉ። በአጭሩ የሰማናቸው የከምቦልቻ እጽዋት ጥበቃ ክሊኒክ ዲሬክተር ናቸው። ከዜና በኋላ ይቀርባሉ። ሌሎችም ዘገባዎች ይኖሩናል። በሁለተኛው አጋማሽ ቀደም ሲል እንዳልኩት የገና በዓል ቅንብር አሰናድተናል። አብራችሁን እስከ አራት ሰዓት ድረስ እንድታመሹ ከአክብሮት ጋር እንጋብዛለን። መልካም ጤና ይስጥልኝ፣ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተነኝ ከፕሮዲውሰሩ ንጉሡ ታምሬ ጋር፣ ቴክኒሻኗና ሽዋንካሊ በስቱዲዮ መሳሪያዎች ላይ ትገኛለች። የኢየሱስ ክርስቶስ ልደት ተከብሮ በዋለበት በዛሬው ዕለት የካቶሊካዊትና የአንጌሊካን አብያተ ክርስቲያን መሪዎች ለደቡብ ሱዳን ሕዝብ የሰላምና የብልጽግና ተስፋ መልእክቶችን አስተላልፈዋል። በተቀናቃኞቹ የደቡብ ሱዳን ኃይሎች መካከል የተደረሰው የሰላም ስምምነት ተግባራዊ የሚደረግበት ጊዜ እንዲሆንም ተመኝተዋል። አቡነ ፍራንሲስና የካንተርበሪው ሊቀ ጳጳስ ጀስቲን ዊልቢ ለደቡብ ሱዳን ህዝብ በጋራ በላኩት ደብዳቤ የሀገሪቱ የፖለቲካ መሪዎች ወደ እርቅና ወደ ወንድማማችነት እንዲመለሱ እንደሚጸልዩ ገልጸዋል። ፕሬዚደንት ሳልቫኪር እና አማጺው መሪ ሬክ ማቻር የፊታችን የካቲት የሽግግር የአንድነት መንግሥት ለመመስረት መስማማታቸው ቀደም ሲል ተዘግቧል። ታሌ ቺ ሪኮርዳ ኬ ዲዮ ኮንቲኑዋ አድ አማሬ ኦኚ ዎሞ አንኬ ኢል ፔጆሬ ሊቀ ጳጳስ ዘካቶሊካውያን አቡነ ፍራንሲስ ከቫቲካን ቅዱስ ጴጥሮስ ደብር መስኮት ባስተላለፉት ዓመታዊ መልእክታቸው በመካከለኛው ምስራቅና በአፍሪካ በግጭቶች ምክንያት እየተሰቃዩና እየተንገላቱ ያሉትን ከዚያም ለመሸሽ ሲጓዙ ለበረቱ አደጋዎች የሚጋለጡትን ፍልሰተኞች ሁሉ አስበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የገና ዋዜማ ምሽታቸውን ከቤተሰባቸው ጋር ባሳለፉት የፍሎሪዳ መዝናኛቸው በዓለም ዙሪያ ላሉ ወታደሮቻቸው የገና መልእክታቸውን በቀጥታ አስተላልፈዋል። ቀዳሚት እመቤት ሜላኒያ ትራምፕም ከህጻናት ለደረሷቸው የስልክ ጥሪዎች መልስ ሰጥተዋል። ዝግጅቱ የተመራው የገና አባት በዓለም ዙሪያ የሚያደርጉትን የገና ምሽት ጉዞ በቀጥታ እንደሚከታተል በሚናገረው የሰሜን አሜሪካ ኤሮስፔስ መከላከያ እዝ ነው። በደቡብ ክልል ጎፋ ዞን ምልክቱ የኮሌራ ነው በተባለ ወረርሽኝ አስራ ይቅርታ፣ ምልክቱ ኮሌራ ነው በተባለ ወረርሽኝ አራት ሰዎች መሞታቸውን የዞኑ ጤና መምሪያ ገለጠ። የክልሉ ጤና ቢሮ ለወረርሽኙ የተጋለጡ 121 ሰዎችን በተለየ ጣቢያ ሰብስቦ እያከመና ፈሳሽና መድኃኒት እያቀረበላቸው መሆኑን አስታውቋል። ዮናታን ዘብዴዎስ ከሐዋሳ ያጠናቀረው ዝርዝር ዘገባ ከዜናው ቀጥሎ ይቀርባል። የኤርትራው ፕሬዚደንት ኢሳያስ አፈወርቂ አዲስ አበባ ናቸው። በኢትዮጵያና በኤርትራ መካከል የተፈጠረውን ሰላም መነሻ ያደረገው የኖቤል ሽልማት ለጠቅላይ ሚኒስትር አብይ አህመድ ከተበረከተ ወዲህ ሁለቱ መሪዎች በአካል ሲገናኙ የመጀመሪያቸው መሆኑ ነው። የዛሬው እስክንድር ፍሬው አጠር ያለ ዘገባ አለው። ፕሬዚዳንት ኢሳያስ አፈወርቂ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጠቅላይ ሚኒስትር አብይ አህመድና በሌሎች ከፍተኛ የመንግስት ባለስልጣናት አቀባበል ተደርጎላቸዋል። የፕሬዚዳንቱን ጉብኝት ይፋ ያደረገው የጠቅላይ ሚኒስትር ጽፈት ቤት አላማውንም ጠቁሟል። ጽፈት ቤቱ በፌስቡክ ገጹ ይፋ እንዳደረገው የፕሬዚዳንቱ ጉብኝት አላማ የሁለትዮሽ ውይይት ማካሄድ ነው። በሁለቱ አገራት መካከል ለ20 ዓመታት የቆየው ሰላምም ጦርነትም ያልነበረበት ሁኔታ መሻሻልና መልካም ግንኙነት መጀመሩ ዓለም አቀፍ ሽልማት እስከ ማስገኘት የደረሰው በቅርቡ ሲያቀርቡ ነው። የኖቤል የሰላም ኮሚቴ እንደገለጸው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ያሸነፉት በዋነኛነት ከኤርትራ ጋር በተፈጠረው ሰላም ምክንያት ነው። ከኖርዌ ኦስሎ መልስ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል የተደረገላቸው ጠቅላይ ሚኒስትር አብይ አህመድ በቅርቡ ከፕሬዝዳንት ኢሳያስ አፈወርቂ ጋር አብረን እናከብራለን ማለታቸው ይታወሳል። የኤርትራና የኢትዮጵያ መሪዎች በዛሬው ዕለት በአገሮቻቸው ግንኙነት ዙሪያ በዝግ ውይይት ማካሄዳቸው ተገልጿል። ፕሬዚዳንት ኢሳያስ አፈወርቂ ና ጠቅላይ ሚኒስትር አብይ አህመድ ከዚህም በተጨማሪ በ በከተማዋ የሚገኙ ልዩ ልዩ የልማት ስራዎችን መጎብኘታቸውም ነው የተመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድርን። ኢራን ውስጥ የተቃውሞ ሰልፈኞች ያካሂዳሉ ተብሎ ሰልፍ እየተጠበቀ ሳለ መሰረታቸው ከሀገር ውጭ በሆኑ ዌብሳይቶች ላይ በብዙ ክፍላት ሀገር ውስጥ የሞባይል ኢንተርኔት አገልግሎት ተቋርጧል። ትእዛዙ የተላለፈው በጸጥታ ባለስልጣናት መሆኑን ከፊል ነጻ ነው የሚባለው ኢልና በሚል ምህጻር የሚጠራው የዜና ወኪል አመልክቷል። የኢራቅ ጠቅላይ ሚኒስትር እንዲሆኑ የታጩትን ፖለቲከኛ እንደማይቀበሉ የሚናገሩ ተቃዋሚዎች ዛሬም በየአካባቢው አደባባይ ውለዋል። ተቃዋሚዎቹ የያዙት ንቅናቄ የዛሬ አስር ቀን ባግዳድ ውስጥ በደረሰ ፍንዳታ ቆስሎ መሞቱ ትናንት በተነገረው ተሟጋጅ ጣየር አልጣይብ ሐዘን መባባሱ ተገልጿል። አፍጋኒስታን ውስጥ 27 የሰላም ሰልፈኞችን ታሊባን ጠልፎ መውሰዱ ተሰማ። የተያዙት ሰልፈኞች የት እንዳሉ አይታወቅም። ታሊባንም ኃላፊነት አልወሰደም። ክቡራትና ክቡራን አድማጮች ዝግጅታችን የዜናው ሰዓት አብቅቷል። አብራችሁን እንድትቆዩ እንጋብዛለን። እስከ ምሽቱ አራት ሰዓት በእኔ በኩል ጤና ይስጥልኝ። መልካም ገና። Yalam Merry Christmas Have yourself a Merry Little Christmas Let your heart be light From now on our troubles will be out out of sight ጋሚ መልካም የገና በዓል ሜሪ ክሪስማስ የተከበራችሁ አድማጮቻችን፣ መጪው ዓመትም የጤና የደስታ የሰላም እንዲሆንላችሁ ከወዲሁ እንመኛለን። ሁለተኛውን አጋማሽ በገና በዓል ነክ ቅንብሮች ይሆናል የምናመሻው። በቅድሚያ ግን ዘገባዎች አሉን። የትግራይ ጥቅም በህብረ ብሔራዊት ኢትዮጵያ እንደምን ይገለጻል? መቀሌ ላይ ውይይት ተካሂዶበታል። ከመቀሌ ዘጋቢያችን የአውሮፓውያን 2019 በቀናት ውስጥ ይጠናቀቃል። ከዓመት መጨረሻ ዘገባዎቻችን በዩናይትድ ስቴትስ በዓመቱ አብይ ዜና ሆኖ የከረመውና አሁንም የቀጠለው ፕሬዝደንት ትረምፕ ላይ በምክር ቤት የተመሰረተውን ክስ ኢምፒችመንትን የሚያብራራ ዘለግ ያለ ዘገባ ይዘናል። አብረን እንቆይ። በደቡብ ክልል ጎፋ ዞን ምልክቱ የኮሌራ ነው በተባለ ወረርሽኝ አራት ሰዎች መሞታቸውን የዞኑ ጤና መምሪያ ገልጿል። የክልሉ ጤና ቢሮ ለወረርሽኙ የተጋለጡ 121 ሰዎችን የተለየ ጣቢያ ላይ ሰብስቦ እያከመና ፈሳሽና መድኃኒትም እያቀረበላቸው መሆኑን አስታውቋል። ዮናታን ዘብዲዎስ ከሐዋሳ ተጨማሪ አለው። የጎፋ ዞን አስተዳደር የጤና መምሪያ ኃላፊ አቶ አለማየሁ በቀለ እንዳሉት ምልክቱ መሞታቸውን ገልጠዋል። ከሞቱት ውጭ በዞኑ መረጃ መሰረት አንድ መቶ አስራ ዘጠኝ ሰዎች በበሽታው መያዛቸውም ተናግረዋል። ቁባ ደብረ ፀሐይና ዛላ ወረዳ መካከል ላይ ያለ አካባቢ ላይ የተወሰነ ተቅማጥ በሽታ ተነስቶ መረጃው እስኪደርሰን ደርሰን ድረስ በእርግጥ አራት ሰዎች ሞተዋል። ቦታው ላይ ደርሰናል። በሽታው ኮሌራ ይሁን የሚለውን ተወሰነ ቴስት ለማድረግ ሞክረናል። ቴስት ለማድረግ የተጠቀምነው ኪቱ ኮሌራ የሚመስሉም ሌሎች ባክቴሪያዎች ሲያገኝ እንደዛ ነው ብሎ ስለሚያሳይ ናሙናውን ለክልል ልከናል። ምልክቶቹ ያንን የሚመስል ነገር ነው አሁን የሚያሳዩት እና ውጤቱን ነገ ልናገኝ እንችላለን ብለን ነው የምናስበው። አቶ አለማየሁ መንሴው የተበከለ የምንጭ ውሃ መሆኑን ገልጠው ትልቁ ችግር የውሃ ህቶቱ መሆኑን ነው እኛ ምንጩ ለሰገራም ሌሎች ነገሮች ተጋላጭ ከመሆኑ ጋር ዳ ነው ባየነው እይታ በዛ ለበኩልም በኛ በኩልም ያሉት የታመሙ ያንን ውሃ እንደጠጡ ነው ሪፖርት ያደረጉልን እና ምንጩ የተገነባ ነው ወይስ እንዲሁ የሚፈልቅ ምንጭ ነው ክፍት ነው ንጹህ የመጠጥ ውሃ ተደራሽ አለመሆኑን ገልጠው የውሃ ችግር የማይፈታ አንድ መቶ ሃምሳ ሺህ የሚደርሱ ህዝብ የሚኖርበት አካባቢ ሲሆን ከዞኑ ከተማ ሳውላ በአማካኝ በሰባ ኪሎ ሜትር እንደሚርቅም ተገልጧል። የክልሉ ጤና ቢሮ ጤና ጤናነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ ሂደት ባለቤት አቶ እንዳሻው ሽብሩ በስፍራ መሆናቸውና ለመከላከል ጥረት የተደረገ መሆኑን በስልክ ለቪዮኤ ተናግሯል። ዛሬ ጠዋት ናሙና ተልፏል። ምናልባት ነገ ይረጋገጣል። ወደ መቶ ሀያ አንድ የሚሆኑ ሰው ታመዋል። አራት ሰው የሚሆን በመጀመሪያ ቀን ሞተዋል። ሁኔታውን ለመከላከል ጥረቶችን እያደረግ ነው። ለምን የሰው ህይወት ሳይጠፋ መከላከል አልቻላችሁም? እንግዲህ በክልሉ ላይ ከዚህ በፊት ሀያ ሶስት ወረዳ ላይ ነው የተከሰተው። እዚህ ዞን ላይ አንተከስትል ነበር። ስለዚህ ልምዷ ለመኖርና ከማዕከል ይርቃል ትንሽ ከበሌ ከወረዳው ማዕከል ማለት ነው ምናልባት ከሰላሳ ኪሎ ሜትር የሚርቅ ነው። ስለዚህ አንድ ሁለተኛ ደግሞ የሰርቬይላንሱ ስራ ወረዳና ጤና ጥበቃ ጣቢያ ያለው እንደ ክልልና ዞን የተጠናከረ አይደለም እና አጠቃላይ የተሯሉ ስራዎች ላይ ጽፎች አሉ። ከዛ ጋር ተያይዞ የመንገድ ተደራሽነት ችግርም አለ። በዛ በኩል ጋሞ ዞን ያዋስነዋል፣ ማሌ ወረዳ ደቡብ ያዋስነዋል። ተጋላጭ የሆነ ቦታ ነው። የክልሉ ጤና ቢሮ ድጋፍ ማድረግ ላይ እንዳለም ተናግሯል። አሁን መድኃኒቱን ይዘን መጥተናል። መመርመሪያ መሳሪያዎችን ይዘን መጥተናል። እንደገና ደግሞ እቺ ልምዱ ከሌሎች ሲከሰት እንደነበረው እንዴት ማቀናጀት እንደሚቻል አጠቃላይ ቅንጅቱን ሮል ወስደን ይህም እዛው ቦታ ነው ያለሁትና አጋሮችንም ጥሪ አድርገንላቸዋል። እየመጡ ያሉ አጋሮች አሉ። ከነገ ጀምሮ የግንዛቤ ማስጨበጫ ሕጻናት ይሰጣሉ። ትምህርት ቤቶችንና ቤተ ክርስቲያናትን መረጃ እንዲለዋወጡ ማድረግ እና በሽታው በጣም ተላላፊ እንደሆነ በምን እንደሚተላለፍ ምልክቶቹ ምን እንደሆኑ ሕክምና ነጻ እንደሆነ ሁሉ እያስተላለፍ ነው ያለ ነው ማለት ነው። ህብረተሰቡም እየታደለ ባለው የውሃ ጋር ውሃ ሀኪመው እንድጠቀሙና ከሽንት ቤት መልስ እጃቸውን በሳሙና በደንብ እንድታጠቡ መልዕክት አስተላልፏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋሳም ወደ ሁለተኛው ዘገባችን ስናልፍ የትግራይ ጥቅም በህብረ ብሔራዊት ኢትዮጵያ እንዴት ይገለጻልና ይረጋገጣል በሚል መሪ ሀሳብ በመቀሌ ዩኒቨርሲቲ የተዘጋጀ ጉባኤ ባለፉት ሐሙስና አርብ በመቀሌ ከተማ ተካሂዷል። በጉባኤው በክልሉ የሚገኙ የፖለቲካ ፓርቲዎች የክልሉን ህዝብ ጥቅም ያረጋግጣል ብለው የያዙትን የፖሊሲ አማራጮች አስተዋውቀዋል እንዲሁም በምሁራን ዘላቂ ጥቅምን የሚያረጋግጡ የተባሉ ሀሳቦች ቀርበዋል። ሙልጌታ ጽፋ ከመቀሌ ሐሙስና አርብ የተካሄደው ጉባኤ ያዘጋጀው በመቀሌ ዩኒቨርሲቲ የህግና ስነ መንግስት ኮሌጅ ነው አላማውም ስለ ፖለቲካ ፓርቲዎቹ ሀሳቦች ህዝቡ ግንዛቤ እንዲያገኝ መሆኑ የኮሌጁ ዲን አቶ ሸዊት ገብረ እግዚአብሔር ገልጸዋል ትግራይ ህዝብ ወይም የትግራይ ክልል የነዋሪዎቹ ዋነኛ ጥቅሞች እና ፍላጎቶች ምንድን ናቸው የሚለው ጉዳይ ላይ የጋራ መግባባት ለመፍጠር ታሳቢ አድርገው የተፈጠረ መድረክ ነው ስለዚህ መድረኩ ላይ የሚመለከታቸው ከሁሉ ማህበረሰብ ክፍሎች የተውጣጡ ትግራይ ክልል ውስጥ የሚንቀሳቀሱ ፖለቲካ ፓርቲዎችም ይኖራሉ። ስለዚህ ተቀራርበው አንድ መድረክ ላይ የትግራይ ሕዝብ ፍላጎት እና ጥቅም እንዴት ነው የሚገለጸው? ያ የተገለጸው ጥቅምስ እንዴት ነው የምናረጋግጠው? ምን ምን እርምጃዎች ይወሰዳሉ? እሱ ላይ የጋራ መግባት ላይ ደርሰን ሕዝቡም በሚረዳው ልክ ስታብሽ አድርገነው እንወጣለን የሚል እምነት ነው ያለን የትግራይ ጥቅም በህብረ ብሔራዊ ኢትዮጵያ እንዴት ይገለጻል እንዴት ይረጋገጣል በሚል መሪ ርዕስ በተዘጋጀው በዚህ መድረክ የተሳተፉት ህወሓት አርና፣ ሳልሳይ ወያነ ትግራይ፣ ባይቶና ና አሲምባ ዲሞክራሲያዊ ፓርቲ የትግራይ ጥቅም የሚገለጽበትና የሚረጋገጥበት መንገድ ብለው የሚያምኑትን አቅርበዋል። ምሁራን፣ የሲቪክ ማህበራት እንዲሁም የማህበራዊ ሚዲያ ተሳታፊዎች ፓርቲዎቹ ባቀረቧቸው አማራጭ ሀሳቦች ላይ አስተያየት ሰጥተዋል። ይህን አይነት መድረክ መዘጋጀቱ ፓርቲዎች ሀሳባቸውን ከማስተዋወቁ በተጨማሪ የሀሳብ ልዩነቶች በሰላማዊ መንገድ እንዲፈቱ የሚያደርግ ነው ሲሉ የሳልሳይ ወያነ ትግራይ መስራች አቶ ተስፋ ኪሮስ አረፈ ተናግሯል። ፖለቲካ ድርጅቶች ሀሳባቸው እንዲያወጡ፣ በምሁራን እንዲተቹ፣ በምሁራን ተጨማሪ ሀሳብ እንዲሰጥባቸው ያደርጋል። ሌላ ፖለቲካው ባህሉ ደግሞ በሀሳብ መሰረት ጋ እንዲሆነ የተለያዩ የፖለቲካ ድርጅቶች ሀሳባቸውን ብቻ እያቀረቡ መወዳደር መቃወም ነውር አይደለም። ሀሳብ ውድድር ነው ያለው እንጂ የጸብ አይደለም። ስለዚህ ፖለቲካ ምህዳሩን ለማስፋት ፖለቲካ ባህሉን ለማዳበር ይጠቅማል። የአረና ፓርቲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴም ተመሳሳይ ሀሳብ አላቸው። መድረኩ በመቀለ ዩኒቨርሲቲ ነው የተዘጋጀው። በትግራይ ያሉ ፓርቲዎች ያላቸውን አማራጭ ፖሊሲ ለመጀመሪያ ጊዜ ነው እያስተዋወቁ ያሉት እና የምርጫ ወቅትም ስለሆነ ለህብረተሰቡ ይዘውት የሚቀርቡ አማራጮች ማቅረባቸው ጥሩ ነው። ይሁን እንጂ የጥቂት ተሳታፊዎች ነው የነበሩበት ና በሚዲያ ሳይቆራረጥ ቢተላለፍ ለህብረተሰቡ የተወሰነ መረጃ ያስተላልፋል የሚል እምነት አለን። ፓርቲዎቹ የክልሉ ጥቅም መገለጫና ማረጋገጫ ብለው የሚያምንባቸው ሀሳቦች አቶ አምደሙና አቶ ተስፋ ኪሮዝ በተከታታይ ይገልጻሉ። የትግራይ ህዝብ ጥቅሜ ብሎ የታገለለት ለ17 ዓመታት ቦርት አሁንም እነሱ አልተመለሱም ብለን እናምናለን። የኢኮኖሚያዊ ተጠቃሚነት የለውም። የተወሰኑ ናቸው ልማታዊ የተባሉ የህወሀት ደጋፊዎች ናቸው በልዩ ሁኔታ እየተጠቀሙ የነበሩት። ህብረተሰቡ ግን ሁሉ ሳይለያይ እንደ የአቅሙ ተወዳድሮ መጠቀም ይፈልጋል። እነዚህ ነፃ የሆነ ውድድር በአቅሙ ተጠቃሚ ማድረግ እንፈልጋለን። የኢኮኖሚ ፖሊሲያችን ለትግራይ ህዝብ ጠቀሜታ እንዲኖረው በጥናት ነው የቀረበውና ና ትግራይ ያላት ሀብት መሰረት አድርጎ ነው የወጣው ፖሊሲው። ስለዚህ በዚህ ፖለቲካ ምህዳር አስፍቶ ዲሞክራሲ መኖር አለበት ብለን ነው ምናምነው። ምህዳር ሰፍቶ ህብረተሰቡ ራሱን በመረጠው መስተዳደር ሲችል ነው የትግራይ ህዝብ ፖለቲካዊ ውሳኔዎቹም የራሱ ውሳኔ እንደ መንግስት ውሳኔ ሲሆን ነው ተጠቃሚ የሚሆነው። ዋናው ጥቅሞች በትግራይ መንግስት በትግራይ ክልላዊ መንግስት የሚከበሩ ናቸው። ስለዚህ እነዚህ የሚከበሩ ጥቅሞችን ለይተናል። ከዛ እንደ ማንኛውም ማህበረሰብ ተጨማሪ ጥቅሞች አሉ። ለዚህ ደግሞ የጋራ ፌዴራል ስርዓት መስርተናል። ከዛ ፌዴራል ስርዓትስ ምንድን ነው የምናገኛቸው የሚለው ቆጥረናል። ለምሳሌ ገበያ አለ የተፈጥሮ ሀብቶች አለ ኢንቨስትመንት እድላል እናገኛለን። በጋራ የሚፈጠር የወታደራዊ አቅም ለሀገራዊ ደህንነት ለእኛም ደህንነት ሊሆን ይችላል። ዲፕሎማቲክ አቅም ይፈጥራል ብለናል። በጋራ ያጠራቀምነው ሀብት በግብር በምናም የሚመጣ ፕሮጀክቶች ለማሰራት ፣ ስለዚህ ሀብቱ ሲጠራቀም ጉልበት ያገኛልና ይህን ይህ እናገኛለን ብለናል። ቁሞች የምናስከብርባቸው መንገዶችን አስቀምጠናል። ለምሳሌ የቲንክ ታንክ የምንላቸው መሰረተ ልማት ዝርጋታ ያልናቸው ታሉ የጋራ የሆኑ አሊያንስ የመፍጠር የፖለቲካ አሊያንስ አለን፣ የማህበራዊ ግንኙነት አለን፣ ከጎረቤቶች አገሮች ከሱዳን ከኤርትራ ጋር አለን። ስለዚህ በዚህ መልኩ እናስፈጽማለን። ዋናው ግን ተደራጅተህ ነው ሀሳብህን መተግበር የምትችለው በዚህ መሰረት ነው። ቀደም ብሎም በጉባኤው ላይ በፖለቲካ በኢኮኖሚና በደህንነት ላይ ትኩረት ያደረጉ ጽሑፎች ቀርቧል። የመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት አቶ ገብረ መድኅን ገብረ ሚካኤል እንዲህ ያሉ መድረኮች የፖለቲካ ፓርቲዎች ከምርጫ በፊት ፕሮግራሞቻቸውን እንዲፈትሹ ስለሚረዱ በቀጣይ ሊካሄዱ ይገባል ብለዋል። ፖለቲካል ድርጅቶች እርስ በርስ የሚገናኙበት ለሕዝብም መልእክት የሚያስታልፉበት በሶስተኛ ወገን እኛ እንደ ሶስተኛ ወገን አድርገን ራሳችን የምንወስደው በተለ መጠን ያው ሳንወ ግን ሚዛኑ የት ላይ እንደሆነ ለፖለቲካ ድርጅቶች ራሳቸው ጠቃሚ ናቸው ብዬ ማሰቡ፣ ህዝቡ ምን ይፈልጋል፣ ምን ስጋቶች አሉት፣ በየትኛው ቢሄዱ የተሻለ ነው የሚለው ነገር እየጠቆም ስለሆነ ለፖለቲካ ድርጅቶች ራሱ በጣም አስፈላጊ ነው። ሁኔታው ከማወቅ አንጻር ብቻ ሳይሆን እነሱም ያላቸው ያቀረው ነው እና ካቀረው በኋላ እንደምትመለክተው ጥያቄዎች አስተያየቶችም ነበሩ። ስለዚህ ከምርጫ በፊት ራሳቸውን የሚያርሙበት ድልም ያገኝ ነው። ለአሜሪካ ድምፅ ሙሉጌታ ጽብሀ መቀለም የአውሮፓ 2019 ተጠናቅቆ 2020 በጥቂት ቀናት ውስጥ እንያያዛለን። እኛም የዓመቱን ዋና ዋና ዜናዎች መለስ ብለው የሚቃኙ ዘገባዎችን ሰሞኑን በተከታታይ እናቀርባለን። ዛሬ የያዝንላችሁ ርዕስ ታዲያ ሊጠናቀቅ ጥቂት ቀናት የቀሩት የአውሮፓውያኑ 2019 የዩናይትድ ስቴትስ የተወካዮች ምክር ቤት ከስልጣን ይወገዱ በሚል በፕሬዝደንት ላይ ክስ ሲመሰርት፣ በአሜሪካ ታሪክ ሶስተኛው የሆነበትን 2019ን በተለይ እንዲታወስ ያደርገዋል። ምንም እንኳን በመወሰኛው ምክር ቤት አብላጫ መቀመጫ ያላቸው ሪፑብሊካኖች በቀናት ውስጥ በምንቀበለው በ2020 ዓ ም በሚከናወነው ሂደት ፕሬዝደንት ዶናልድ ትራምፕን ከስልጣን የሚያስወግድ የፍርድ ውሳኔ ያሳልፋሉ ተብሎ ባይጠበቅም በዩናይትድ ስቴትስ ምክር ቤቶች አባላት መካከል ያለውንና ፖለቲካ ጉዳዮች ላይ የሚካሄዱ ውይይቶችን ገጽታ የለወጠ ስር የሰደደ ልዩነት ገሐድ አውጥቶ አሳይቷል። የአሜሪካ ድምጿ ካትሪን ጂብሰን በዓመቱ የታየውን የሁለቱን ወገኖች ብርቱ የፖለቲካ ፍጥጫ መልከት ያደረገ ዘገባ ዝርዝር አጠናቅራለች። አሉላ ከበደ ያቀርበዋል። አንድ የምክር ቤት አፈ ጉባኤ ይፋ ሊያደርግ ከሚችለው የምክር ቤት ውሳኔዎች ሁሉ እጅግ የከበደ ከዶናልድ ትራምፕ በፊት ሁለት የአሜሪካ ፕሬዝዳንቶች ብቻ የገጠማቸው ውሳኔ ነው። አፈጉባኤዋ ናንሲ ፔሎሲ እውነታው የማያጠራጥር ነው። ፕሬዝደንቱ የግል የፖለቲካ ጥቅማቸውን ለማብ ተጠቅመዋል። ወታደራዊ እርዳታን መያዣ በማድረግና እንዲሁም በዋይት ሀውስ ከአንድ አገር መሪ ጋር ሊደረግ የተያዘን ስብሰባ በማስተጓጎል በምትኩ በፖለቲካ ተቀናቃኛቸው ላይ ምርመራ እንዲካሄድና ከዚያ በኋላ ብቻ መሣሪያው እንዲሰጥ በማቀድ ጥፋት ፈጽመዋል። ይሁንና እንደ አውሮፓውያን የቀን አቆጣጠር ባለፈው ሐምሌ 25 2019 ትራምፕ ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር ያደረጉትን የስልክ ንግግር የሚመለከተው እውነታ በዩናይት ስቴትስ ምክር ቤት ሦስት ወራት የዘለቀ ምርመራ 80 ሰዓታት የፈጀውና በይፋ የተሰሙ የምስክሮች ቃል በሁለት ወገኖች ጎራ ለይተው ብዙ ውዝግብ አስከትሏል። ፕሬዝዳንቱ ሥልጣናቸውን ያለ አግባብ ተጠቅመዋልና እንዲሁም የቀረቡባቸውን ውንጀላዎች የሚያጣራውን ምክር ቤት ሥራ አደናቅፈዋል፣ እናም ይከሰሱ ሲል የተወካዮች ምክር ቤት በመጨረሻው ሁለት ድንጋጌዎችን አስተላልፈዋል። ጃን ሉዊስ በተወካዮች ምክር ቤት የዲሞክራቲክ ፓርቲ አንጋፋ አባል ናቸው። አገራችን የተመሠረተችው በንጉሥ እንዳንመራ ተደርጋ ነው። በፕሬዚደንት ነው የምንተዳደረው። ሕገ መንግሥታችን ነው አቅጣጫ ጠቋሚ መመሪያችን። ትክክል ያልሆነ ነገር ስታይ ወይም ፍትሐዊነት የሌለው አሊያም ሚዛን የጎደለው ድርጊት ስንመለከት ጉዳዩ ትኩረት እንዲያገኝ አሊያም አንዳች እርምጃ እንዲወሰድ የማድረግ የሞራል ግዴታ አለብን። ዲሞክራቶች ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2020 በሚካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ አንድ ዲሞክራሲያዊ ስርዓት ለአደጋ የሚያጋልጥ ስራ ሰርተዋል ሲሉ ይሞግታሉ። ከዲሞክራት ፓርቲ የሆኑት አዳም ሼፍ በዩናይት ስቴትስ ምክር ቤት የምርመራውን ሂደት በዋናነት የመራው የደህንነት ጉዳዮች ንዑስ ኮሚቴ ሊቀመንበር ናቸው። ፕሬዚዳንት አንድ ፕሬዚደንት በሚወዳደርበት ምርጫ ለግሉ አገኛለሁ ብሎ ለሚያስበው ጥቅም ሲል የሕዝብን ጥቅምና ብሔራዊ ደህንነታችንን መሥዋዕት ሲያደርግ አገርን በግል ጥቅም ከመለወጥ የሚቆጠር ነው። እዚህ ላይ ትልቅ አደጋ የወደቀው አሜሪካ እንደ ሀገር የቆመችበት መሠረት የማንነቷ መለያ ነው። አሜሪካ የሕግ ሀገር፣ በሕግ የምትተዳደር ሀገር ነች። በሰው የምትመራ አይደለችም። ፕሬዚዳንቱ አሳዩ ያሉትን የሥነ ምግባር ጉድለት አስመልክቶ በድብቅ ቅሬታ ያሰሙ አንድ የደህንነት ሠራተኛን ጥቆማ ተከትሎ ዋይት ሐውስ በአውሮፓውያኑ የቀን ስሌት ሐምሌ 25 ከዩክሬኑ ፕሬዚዳንት ጋር ያደረጉትን የስልክ ምልልስ የሚያሳይ ጥቅል የጽሑፍ መረጃ ይፋ አድርጓል። ይሁንና ዋይት ሐውስና ዲሞክራቶች በየፊናቸው ድርጊቱን አስመልክቶ የወሰዱት አቋም ንትርክ የበዛበት ሰፊ ልዩነትም የተንጸባረቀበት ነው። ፕሬዚዳንት ትራምፕ ለአዲሱ የዩክሬን ፕሬዚደንት ያደረግሁትን አንዳችም ችግር የሌለበትን የስልክ ጥሪ ጉዳይ በተመለከተ አዳም ሺፍን መታገስ ነበረብኝ። አንዳችም ችግር የሌለበት ፍጹም ጥሪ ነበር። የፕሬዚዳንቱ ፓርቲ አባላት ሪፐብሊካኖች በበኩላቸው ዲሞክራቶች ያካሄዱትን የምርመራ ሂደት አስመልክቶ በተመሳሳይ የተቃውሞ ድምፅ ሲያስተጋቡ ቆይተዋል። ዲሞክራቶች የ2016ን ምርጫ ውጤት ለመቀልበስ እየሞከሩ ነው ሲሉም በቀረቡባቸው ክሶች ሁሉ ፕሬዚዳንቱን በመከላከል አንድ ዓይነት አቋም ይዘዋል። በምክር ቤቱ የሉዊዚያና ክፍለ ግዛት እንደራሴ ስቲቭ እስካሊያስ አንዱ ናቸው ስ። ዴሞክራቶቹ 63 ሚሊዮን ሕዝብ የመረጠውን ፕሬዚደንት የሚጠሉ ናቸው። የወትሮው የፖለቲካ ክርክር ቃናና ይዘት ወደ አንዳች አዋኪ አቅጣጫ እስኪለወጥ ድረስ የሁለቱ ወገኖች እሰጥ አገባና የቃላት ልውውጥ እጅግ የበረታ ሆኗል። ጄኒፈር ቪክተር በጆርጅ ሜሰን ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰርና የፖሊሲና መንግሥታዊ ጉዳዮች አዋቂ ናቸው። እጅግ ከተጋጋመ ጽንፍረገጥ የፖለቲካ ውዝግብ ውስጥ ነው ያለ ነው። እናም የጽንፍረገጥ አዝማሚያ ፕሬዝደንቱ ፈጽመዋል በሚል በቀረበባቸው ክስ ሂደት ላይ ማጥላቱ አልቀረም። እንደ እውነቱ ከሆነ ከዚህ ቀደም የነበሩ ፕሬዝደንቶች ከስልጣን እንዲነሱ በሚል በቀረቡ የክስ ሂደቶች ያላየነው ነው። ክሊንተንም ሆኑ ኒክሰን በተከሰሱበት ሂደት ፈጽሞ አልታየም። ያም ሆነ ይህ ክርክሩ በካፒቶል ሂል ከምክር ቤቱ አባላትም ዘንድ ይሁን በመላው አገሪቱ የሕዝብ አስተያየት ትንበያዮችን ያንሃል አልቀየረም። የተወካዮች ምክር ቤት አባላት ፕሬዚዳንት ዶናልድ ትራምፕ ከሥልጣን ይነሱ በሚል በቀረበባቸው የክስ ውሳኔ ዙሪያ የመጨረሻው የሰጡት ድምፅ ሙሉ ለሙሉ ማለት ይቻላል የፓርቲ መስመር የተከተለ ነው። ያም በጥቂት ቀናት ውስጥ በሚገባው አዲስ ዓመት መጀመሪያ በዩናይት ስቴትስ የሕግ መወሰኛው ምክር ቤት የሚካሄደውን የፍርድ ሂደት ለብርቱ ፊልሚያ ያሰናደዋል። የረቡ ምሽት ፕሮግራማችን ተጋምሷል። የተከበራችሁ አድማጮች በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም 94.3 አሃዱ ሬዲዮ ላይ ታገኙናላችሁ። ባላችሁበት ሁሉ አለን ልላችሁ ፈልጌ ነው። ከኔ በኩል አንድ የክሪስመስ ዜማ ልጋብዛችሁና ከአሁን ቀደም ሰሎሞን አባተ አሳምሮ ካቀረባቸው ልዩ የክሪስመስ ቅንብሮች ወደ አንዱ እመራችኋለሁ። የዴሪየስ ረከር ወድ ዳስ ጋድ ዋንት ፎር ክርስማስ እግዚአብሔር ለዚህ የገና ዕለት ምን ይሆን የሚፈልገው በስጦታ እያለ ያዜማል። ከሱቅ የማይገዛ ስጦታ፣ ሰላም፣ ፍቅር እያለም ይቀጥላል። እንስማ። Handing out candy canes and smiles for free. People scurry with their list, rushing around to buy those gifts that will end up wrapped up underneath that tree. I'm sitting at this red light looking at a manger scene Watching snowflakes kiss that baby And it makes me think I wonder what God wants for Christmas Something that you can't find in a store Peace on earth, no more empty seats in church. Might be what's on his wish list. I wonder what God wants for Christmas. ዛሬ ገና ነው። ለኢትዮጵያና ለጥንታዊ ኦርቶዶክስና ኮፕቲክ ክርስትና ጊዜው ገና ቢሆንም ለገሚስ ዓለም ዛሬ የገና ዕለት ነው። ለዛሬው ገና ታዲያ የአሜሪካና የሌሎችም ሀገሮች የጥበብ ሰዎች ለበዓል ለማድረስ ደፋ ቀና ሲሉ የሰነበቱባቸውን የፈጠራ ውጤቶቻቸውን፣ ዝማሪዎቻቸውን አበርክተዋል። በሌላ በኩል ደግሞ የብዙ የዓለም ህዝቦች ሀገር በሆነችው አሜሪካ ገና እንደየገጽታው ይከበራል። ዮአን ኮርን ብሌት ከዋሽንግተን ዲሲ፣ ማይክ ኦሶሊቫን ከሎስ አንጀለስ የቀላለሷቸው የገና ዘገባዎች አሉ። እነዚህንና ሌሎችንም አካቶ ሰሎሞን አባተ ለዛሬ የፈረንጆች ገና ምሽታችሁ ተከታዩን አሰናድቷል። መልካም ቆይታ። ገና ሽብርቅርቁ ገና ብልጭ ልጩ ገና ብርዳሙ ገና ካብታሙ በስጦታ የታጀበው፣ በዝማሬ የደመቀው ገና ወጉ ብዙ ነው። ለሂስፓኒኮች፣ ለላቲን አሜሪካ ሀገሮች ሰዎች የዘጠኝ ቀናት ክብረ በዓል ነው። ላስ ፖሳዳስ ይሉታል። ወላዲታ አምላክና እጮኛዋ ዮሴፍ ለነፍሰ ጡሪቱ ድንግል መገላገያ ስፍራ ሲያስሱ ከላይ እታች ይሉ የነበሩባቸው ትስዓቱ መዓልት የላስፖሳዳስ የስፓኝ ስያሜ ትርጉሙ ማረፊያ ማደሪያ እንደማለት ነው። ይህ የበዓል ሳምንት በየዓመቱ ከታኅሳስ ሰባት እስከ ትናንት ምሽት የሚዘልቅ ነው። እናም ድንግል በግርግም አማኑኤልን ተገላገለች። በቃሉ መሠረት መድኃኔዓለም ኢየሱስ ተወለደ። ሎስ አንጀለስ ከተማ ውስጥ ኦልቬራ ጎዳና የከተማይቱ የሂስፓኒክ ዝርያ ሰዎች መጤውም ሆነ የቆየው ማዕከል ነው። አርቱሮ ናዬራ ሚስቱ ሮዛሪዮና ሙሉ ቤተሰብ ወደዚህ ሰፈር ገብተው ሰፊውን የሂስፓኒክ ማኅበረሰብ ተቀላቅለዋል። በዚህ የማህበረሰባችን ክብረ በዓል ላይ በመገኘታችን በጣም ደስተኞች ነን። ይህ በዓል ለእኛ ለላቲኖችና በተለይ ደግሞ ለካቶሊኮች የተለየ ክብር ነው። ማሪያ ቤሩሜን ከኩባ ስትመጣ ሕፃን ልጅ ሆና ነው። ላስፖሳዳስን ስታይ ግን የመጀመሪያ እንደሆነ ነው የምትናገረው። ስንት ዓመት ሙሉ ለመምጣት ስፈልግ ኖሬያለሁ። በዚህ ዓመት ግን ፌስቡክ ላይ አንድ ማስታወቂያ ያየሁና እንዴት እዚህ መገኘት እንደምችል አወቅኩ። በፊሊፒኖ ማህበረሰብ ውስጥም የበዓሉ ዝግጅት ሞቅ ብሏል። የሎስ አንጀለስ ፊሊፒኖ ቤተ ክርስቲያን የባለቤቷን ልደት በጸጋ ለመቀበል ሰሞኑን ሸብረብ ስትል ነው የከረመችው። ከቤተሰቤ ጋር ለማክበር እንዴት የከበረ ቀን ነው ትላለች። ከፊሊፒንስ በቅርብ ወደ አሜሪካ የመጣችው ሄለን ካር፣ ፊሊፒንስ በዓለም እጅግ ያሸበረቀች በውኑ ገና ገና የምትል ገናም ሀገር ትመስለኛለች። ሰብአ ሰገል የተከተሏት ብሩህና አንጸባራቂ ኮከብ ፊሊፒንስ ውስጥና በሎስ አንጀለስም እጅግ የተወደደች የበዓል ምልክት ነች ብላለች። ኤሊኦ ቢሎ ከቀርከሃም ይሁን ከእንጨት በተሰራ መቃን አመቱን ሙሉ የከቧትና በቀለማ ቀለም ያሸበረቀ የላስቲክ ሽፋን ያለብሷታል። በሎስ አንጀለስ ታሪካዊዎቹ ፊሊፒንና የኮሪያ አብያተ ክርስቲያን በገና ብልጭልጭ እንዳሸበረቁ ነው። የግሪክ ኦርቶዶክስ ካቴድራሉ ካህን መምሬ ጆን ባካስም ለራሳቸው ገና እየተጠበቡ እየተጣደፉ ነው። እርሳቸው ኦርቶዶክስ ናቸው። ላቸው ገና የተለየ በዓል ነው፣ ገና መንፈሳዊ ነው እያሉ ለከበቧቸው ምዕመናን ይናገራሉ። ልክ ከእርሳቸው እንደ ቀደመው እንደ መጥምቁ ዮሐንስ በዚህ በራቀ ስፍራ ከሁለት ሺህ ዓመታት በፊት የሆነውን የክርስቶስን መወለድ እንደምናከብር ለእኛ ለኦርቶዶክሶች ዋናው ኢትዮጵያ፣ በግሪክ በሂስፓኒክና በፊሊፒኖ በኮሪያና ሌላውም ክርስቲያን ማኅበረሰብና ሰፈሮች ውስጥ ገና ደምቆ ሲሰነብት ደምቆ ሲከበር ከየባህሉም ከየጓዳው ይዞ የመጣውን አደባባይ ሲያወጣ እግረ መንገዱንም ለኅብረተሰቡ ጸጋን፣ ለቤተሰብ ሙቀትና መተሳሰብን ላጡና ለራቁም አለኝ ይዘራል ዘሬድ ኖዝድ ሬንዴርም በዓለሙ ሞልቶአል። ተስፋን፣ ፈንጠዝያን፣ ስጦታና ፍቅርን በዓለሙ ሁሉ ይዘራል። የኪነ ጥበቡ ዓለም ሰዎች ናቸው ይህንን የሚሉ ለዘንድሮው ገና ጊዜና ቀልባቸው Come on, bass. Rudolph the red-nosed reindeer had a very shiny nose, and if you ever saw him, you would even say it glows. Come on, drums. All of the other reindeer used to laugh and call him they never let poor Rudolph join in any reindeer game Then one body Christmas Eve, Santa came to say መጪው የገናና የአዲስ ዓመት በዓላት የገና በረከቷን ይዛ ብቅ ብላለች። ሜሪ ክሪስማስ የማርያምና የክርስቶስ በዓል ንግሥ ክብር ዐሥራ ሁለት የፖፕ አነቃቂ የሙዚቃ ወይም የዝማሬ ዘይን የተከተሉ የገና መዝሙሮችን የያዘ አልበሟ ነው። ይህ የምትሰሙት ጃዚ ይሉታል። ቀልብን ነጠቅ የሚያደርግ ቃና ጣል የተደረገበት ሩዶልፍ ዘ ሬድ ኖዝድ ሬንዲር። ሩዶልፍ ያጋዘኑ ስም ነው። ባለብዙ ቀንዱ አጋዘን መቼም ክረምት ነው እና ሩዶልፍ አፍንጫው ቀልቷል። ቆፈኑ ምንም ያቀላል። ሩዶልፍ የገና አባት ሳንታ ክላውዝ የገና ስጦታቸውን ሸክፈውና በጋሪያቸው ጭነው ይጋልቡታል። በዚህ አዲስ ስብስቧ ውስጥ የበዓል ስር ሰደድ ዘዬ ነው የሚሰማው። ሜሪ ጄ ግን እንዲያው ዝም ብላ አትቀባጥርም። የሙዚቃውን ቤት ለመምታት ያህል ብቻም አይደለም ለላላላላላላላ የምትለው ደግሞም የምታርፍበት ወይም ቅላጼዋ የሚነሳበት ቤት የምትመታበት ወይም ዝም ብላም ለማንጎራጎር ብቻ አይደለም፣ ለለለለለለላ የምትለው። እስኪ ከባርብራ ስትራይሳንድ ጋር የተጫወተችውን የጣምራጣ እመዜማ ያዳምጡ። ትንሿን ጥሩምባ ትራምፔቷን የሚጫወተው ክሪስ ቧቲ ነው። ምኞትህን ከኮከቧ ጋር ስታደርግ ዌን ዩ ዊሽ ፖኔ ስታር the power ጆኤል የመጀመሪያው የዜማ መድብል አልበም የወጣው የዛሬ 14 ዓመት ነበር፣ በአውሮፓውያኑ የዘመን አቆጣጠር በ1999 ዓ ም እስከ ዛሬ ታዲያ ከአንድ ሚሊየን በላይ ቅጂ ተሽጧል። አሁን ታዲያ አዲስ አልበም ይዛ ተመልሳለች። ሌዲድ ስናው በረዶው ይውረድ ይላል መጠሪያው። በረዶ እንዲያው ይሄ ጥሬው በረዶ ሳይሆን ያ ቀላሉ የነተበው የበረዶ ብናኝ ለማለት ነው። ወርዶም አገሩን መሬቱን And that it it to All the weather outside is frightful, but the fire inside's delightful And since we've no place to go let it snow, let it snow, let it snow It doesn't show signs of stop ይህኛው አልበሟ የመጀመሪያው ርቤልስ የብር ቃጭሎችና በበረዶ መንሸራተቻ መቅዘፍ ስሌይ ራይድ አንድ ሁለቴ ድምፃቸውን የሚለዋወጡ ቃናዎች ቪንስጊል በኤሌክትሪክ ጊታሩ የሚደባልቀው የሀገረሰብ ሮክ ዘ በዋይት ክሪስማስ ውስጥ ይሰማል። ነጩ ገና ይህቺ አነስተኛ ዝማሬ ጆኤል ከምትጠብቋት ጥቂት ከፍ ባለ ሁኔታ ስትገዝፍ ታገኟታለን። ጆኒ ማቲስ ከእይታችንና ከጆሮአችን ሰወር ካለ ጥቂት ጊዜ ሰነባብቶ ነበር ከአዳዲስ ድርሰቶች ጋር ለማለት ነው ዘንድሮ ተመለሰ ሰንዲንግ ዩ ኤ ሊድል ክሪስማስ ከትንሽ የገና መልካም ምኞት መልእክት ጋር የሰባ ስምንት ዓመቱ አንጎራጓሪ በዚህ በአዲስ ሥራ ውስጥ በርከት ያሉ ልዩ እንግዶችን አካቷል ሱዛን ቦይል ቢሊ ጁ፣ ግሎሪያ ስቴፋን። ሴንዲንግ ዩ ኤን ሊትል ክሪስትማስ ለጆኒ ማቲስ አዲስ ሪከርድ ሰብሮለታል። በቢልቦርዱ ሰንጠረዥ ላይ ሲሰፍር ሃምሳኛው የማቲስ ሥራ መሆኑ ነው። እዚህ ደረጃ ላይ የደረሱት እኮ ከዚህ ሁሉ የዓለም ዝማሬ ሌሎች አምስቱ ብቻ ናቸው። ኤልተን ጆን፣ ባርብራ ስትራይሰንድ፣ ኔል ዳያመንድ፣ ኤልቪስ ፕሪስሊ እና ማኒሎ። ታላቅ ስኬት ነው ለጆኒ ማቲስ። a blanket some mistletoe confetti snow an angel to put on a tree santa claus in crayon to make you smile today while you're so far with love a little peace a little light to remind you of how i'm waiting for you praying for you i wanted you to see so i'm sending you a little christmas candy cane, a I made with your name I filled it with your favorite things Always to say I love you My kisses through the air Hoping you'll feel that I'm there I'm sending you a little Christmas wrapped up with love, a little peace, a little light to remind you of how I'm waiting for you, praying for you. I wanted you to see. I'm sending you a little Christmas. I'm sending you a little Christmas wrapped up with love. A little peace, a little light to remind you of how I'm waiting for you, praying for you. I wanted you to see. I'm sending you a little Christmas. till ኬሊ ክላርክሰን በቀይ የተጠቀለለ ራፕት ኢን ሬድ አልበም ብሉ ክሪስማስ ሰማያዊ ገናና፣ ራን ራን ሩዶልፍ ቼበለው ሩዶልፍ እንዲሁም ፕሊስ ካም ሆም ፎር ክሪስማስ እባክህ ለገና እቤትና የሚሉትን ከመሳሰሉ ነባር የባዓል ቅላጺዎችና ቃናዎች ጋር የተቀላቀሉ የሙዚቃው አወራረዶችን አዝሏል። ኬሊ የሀገረ ሰብ ዝማሬ ኮከብ ከሆነው ሮኒዳን ጋር የተጫወተችው ፍቅሬ ውጪው ይበርዳል ቤቢ ኢትስ ኮልድ አውትሳይድ በድንቅነቱ ተነስቶላታል። ከዚያ የበለጠውና ከፍ ብሎ የተነሳው ድንቅ ጣዕመ ዜማ ግን ሳይለንት ናይት ጸጥ ያለው ሌሊት የኬሊ ራፕዲን ሬድ አልበም የመጨረሻው ዝማሬ ወይም ትራክ ነው። በሳይለንት ናይት ውስጥ የኬሊ የባሏ እናት ሬባ ማኪንታየር፣ እንዲሁም ትሪሻ ይርውድ ከኬሊ ጋር አብረው ይዘፍናሉ። ሳይለንት ናይት የሚያልቀውም በሌሊቱ ሰማይ እጅግ ደማቅ ከሆኑት ከከዋክብት አንዱን አብረው እየጠሩ ነው አካፔላ መልካም ገና ሜሪ ክሪስማስ የተከበራችሁ አድማጮች በምስራቅ አማራ ዞኖች ውስጥ የአንበጣ መንጋን ለመከላከል የተደረገውን ጥረት የሚተርከው ዘገባ ለዛሬ ባለመቅረቡ ይቅርታን ጠይቃለን። በነገው ምሽት ይዘን እንቀርባለን። የዘንድሮ የሲኤንኤን ጀግና ፍሬ ወይኔ መብራህቱ ነገ መቀሌ ትገባለች። የእሷንም የአቀባበል ስነ ስርዓት የሚመለከት ዘገባ ይኖረናል። ጤና ይስጥልኝ። ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን የዛሬው እዚህ ላይ አበቃ። በድጋሚ ሜሪ ክርስመስ እንላለን። ንጉሡ ሜሪ ክሪስማስ። አሁንም በድጋሚ እንኳን አደረሳችሁ። ነገ በተለመደው ሰዓት እንገናኛለን። በደህና አደሩ።